በተለያዩ ወገኖች እየተሰጠ ያለው አስተያየት መነሻ በአርሲ ዞን ሂጦሳ ወረዳ የተገነባውና በቅርቡ እንደሚመረቅ የሚጠበቀው የአኖሌ ሀውልት ነው። አብሮት የተገነባውን ሙዚየም ጨምሮ 20 ሚሊዮን ብር እንደወጣበት የኦሮሚያ ክልላዊ መንግስት መረጃ ያመለክታል። የተቆረጠ ጡት በተቆረጠ እጅ ላይ ተቀምጦ የሚያሳየው ሀውልት ግን ከአንዳንድ ወገኖች አሉታዊ አስተያየት እየቀረበበት ይገኛል። ከነዚህ አንዱ ተቃዋሚው የመላው ኢትዮጵያ አንድነት ድርጅት ሀውልቱ አላስፈላጊና ለትውልድ ቂምን የሚያስተላልፍ መሆኑን ገልጿል። የመያድ ፕሬዚዳንት አቶ አበባው መሐሪ የድርጅታቸውን አቋም ለቪኦኤ አብራርተዋል። እኔ የማዝነው እንግዲህ አንድ ታሪክ ታሪክ ነው። ታሪክ ያለፈውን ይዘግባል፣ ያለውን ይዘግባል። ስለዚህ ታሪክ ሊለወጥ የሚችል ነገር አለ። አጼ ምኒልክ ኢትዮጵያን ለማድረግ ታላቅ ስራ የሰሩ መሪ ናቸው። ይህም ትተው መጥፎ ስም በመስጠት ያልተደረገውን ተደረገ በማለት ያልተፈጸመውን ተፈጸመ በማለት የሚኮንኑ አካላት ተገቢ መስራ ስለዚህ አሁንም ለኦሮሞ ልጆች በኦሮሞ ውስጥ ላሉ የፖለቲካ ፓርቲዎች የማስተላልፈው መልእክት ቢኖር ምንድን ነው? የኦሮሞ ህዝብ ታላቅ ታሪክ ያለው ህዝብ ነው። ያንን ማዋረድ ማንቋሸሽ ማሳነስ ነው። ዓፄ ምኒልክን በኦሮሞ ላይ እንዲህ አድርጓል ሲሉ ያንን ማሳነስ ይመስለኛል እና ታሪኩን እንደገና እንዲያጤኑት እፈልጋለሁ፣ እንዲያጤኑት አሳስባለሁኝ። ሐውልቱ እንዲቆም ውሳኔ ያስተላለፈው የኦሮሚያ ክልላዊ መንግስት በዚህ ጉዳይ ላይ በሰጠው ምላሽ አላማው ቂም በቀል ሳይሆን የተፈጸመውን ድርጊት ማስታወስ ነው ብለዋል። የክልሉ ባህልና ቱሪዝም ቢሮ ኃላፊ አቶ መሐመድ ጂሎ ይህንኑ ለቪኦኤ ያስረድተዋል። ይሄ ሲደረግ ሪቨንጅ ወይም ደግሞ ብቀላ ብቀላ ይህን ያደረገው ድርጊቱን ያደረገው አንድ ብሔር አይደለም። እንደዚህ አይነት እምነት የለም። የኦሮሚያ ክልላዊ መንግስት የሚሆን የኦሮሞ ህዝብ አንድ ብሔር ነው፣ ይሄን ችግር ያደረሰብኝ የሚል አመለካከት የለም። ያደረገው ጥሉም ትግሉም ከስርዓቱ ጋር ነው የነበረው ስርዓቱን ነው እየተፋለመ የነበረው። ስርዓቱን ነው ተፋልሞ መስዋዕትነት ከፍሎ የዛሬ ዲሞክራሲያዊ የሆነ መንግስት እንዲመሰረት እያደረገው ስርዓቱን በመቃወም ነው እንጂ ብሔሪን በመቃወም አይደለም። በኢትዮጵያ ውስጥ ብሔሪን ተቃውሞ ነፍጥ ያነሳ አካል የለም። ስርዓቱን ነው የተቃወመ። ነፍጠኛ ስርዓትን ተቃውሞ ነው በግንቦት 83 ዓ ም እንዲወገድ ያደረገው የነፍተኛ ስርዓት ነው። ስለዚህ አንዳንድ ወገኖች የሚሉትን ይሄ ሀውልት የአማራን ህዝብ ለመበቀል ነው በወቅቱ የነበረው እኛ የምንለው ነፍጠኛ ምኒልክ ከአማራ ውስጥ ተወልዶ ወጣ እንጂ የአማራ ህዝብ ነፍጠኛ ነው የሚል አመለካከት የለም። የኦሮሞ ህዝብም የለም የኦሮሚያ ብሔራዊ ክልላዊ መንግስትም የለውም። ስለዚህ አሁን ለብቀላ ነው እየተሰራ ያለ የሚለው ነገር ምንም መሰረት የሌለው ነገር ነው። ለብቀላ ሳይሆን እንደዚህ አይነት ድርጊት ዳግም በዚህ አገር ውስጥ እንዳይከሰት ዳግም እንዳይመጣ ትውልድም ሊማርበት የሚገባው ነገር ነው። መኢአድን የመሳሰሉ ተቃዋሚ ፓርቲዎች የሐውልቱ መቆም ምንም አይነት በጎ ዓላማ እንደሌለው ይናገራሉ። የፓርቲው ፕሬዝዳንት አበባው መሐሪ ለቪኦኤ ሲናገሩ የሐውልቱ መቆም የኦሮሞ ህዝብ ፍላጎት ነው ብለው እንደማያምኑ አስረድተዋል። በኦሮሞ ህዝብ የሚመሩ ነው ናቸው ብዬ አላምንም። የኦሮሞ ህዝብ በፍጹም ይህንን ያምናል ብዬም አላምንም። ከአማራ ጋር ተጋብቶ ተዋልዶ ተዛምዶ የኖረው የኦሮሞ ልጅ ታሪኩ እንደዚህ ተበጣጥሶ ያልሆነ ነገር ሲፈጸም ዝም ብሎ ማየቱም እኔ ተገቢ ነው ብዬ አልልም እና እንደዚህ ፓርቲዎች ኦሮሞ የሚወክሉ ናቸው ብዬ አልልም። ይሄን ሲናገሩና ይህን ሲያደርጉ ያልተፈጸመ ታሪክ በኦሮሞ ላይ ተፈጸመ ብለው ሲያነሳሱና ቂም በልቡ እንዲቋጠር ሲያደርጉ እኔ እነሱ የኦሮሞን ታሪክ የኦሮሞን ህዝብ ወክለው ይህን እያደረጉ ናቸው ብዬ ማለት አልችልም። ከዚህ ላይ የተባለው በሐውልት ደረጃ መቆም አልነበረበትም ነው የእናንተ አቋም፣ ወይስ ያ የተባለው ታሪክ ጡት ተቆረጠ የሚለው አርሲ ውስጥ ሆነ የሚባለው ነገርም አልተፈጸመም ነው የእናንተ ላይ ገልጽ ያድርጉ? ነው እኔ በታሪክ እንደማየው በታሪክ እንደተመዘገበው ጡት ተቆርጧል የሚል ተጽፎ አላገኘሁኝም። ብዙ ነገር አለ እኮ በዚያን ጊዜ በነበረው የጨለማ ዘመን አጼ ምኒልክ ሲዘምቱ፣ ኢትዮጵያን አንድ ለማድረግ ሲዘምቱ፣ ሌላውም ብልት ተቆርጧል ብሎ መከራ የሚበላ ሰው አለ። ያን ግን እንዲነሳ አንፈልግም። የኦሮሚያ ክልላዊ መንግስት ግን መያድን የመሳሰሉ ድርጅቶች የያዙት አቋም አዲስ አይደለም የሚጠበቅ ነው ብለዋል። የባህልና ቱሪዝም ቢሮ ኃላፊው አቶ መሐመድ ጅሎ ተገቢ አይደለም ብለው ቢቃወሙ ከነሱ የምንጠብቀው ነው። ምክንያቱም ሀውልቱ ብቻ ሳይሆን እነሱ የሚቃወሙት የኦሮሞ ህዝብ ራሱን በራሱ እንዲያስተዳድር እና በራሱ ቋንቋ እንዲጠቀምም እኮ ይቃወማሉ እነሱ። ይህ ፌደራላዊ አወቃቀር የጎሳ ፌደራሊዝም ነው። ስለዚህ አይሁንም ብሎ እኮ የሚቃወሙ ሰዎች ናቸው። ስለዚህ ይህንን የሚቃወሙ ሰዎች ሀውልቱን ቢቃወሙ የሚገርም አይደለም። ስለዚህ እኛ አሁንም ምንለው ምንድን ነው፣ የብቀላ ስራ አይደለም እየሰረ ነው ያለ ነው ነው እያል ነው ያለው። የብቀላ ሳይሆን ይህን ድርጊቱን ግለሰብ ነው እንጂ ብሄር አይደለም የፈጸመው። ስለዚህ አሁን ጥሉ የኦሮሞ ህዝብ ጥሉ ከስርዓቱ ጋር ነው የነበረው እንጂ ግለሰብ እንደ ግለሰብ ሚና ሊኖር ይችላል ከምንሊክ ጋር የነበረው እኮ ስርዓቱ ነው የምንለው። ለምንድን ነው ምንሊክ አንድ ሰው ነው። ከምንሊክ ጋር የነበሩ እኮ ኦሮሞዎችም ራሱ ነበሩ። ጎበና ዳጬ እኮ ኦሮሞ ነው ከምንሊክ ጋር ሆኖ በወቅቱ ህብረተሰቡን ስጨፈጭፍ የነበረው ስለዚህ ስርዓቱ ነው ስንል ያ ስርዓት ውስጥ ኦሮሞ ተወላጅ የሆነም እኮ አለበት፣ ሌሎች ብሔር የሆኑትን ሊኖሩበት ይችላሉ። ስለዚህ አማራ እንደ አማራ እንደ ብሄር ሌላውን ህዝብ ለመጨፍጨፍና ለመጨቆን ያን ድርጊት ፈጽሟል የሚል እምነት የለውም። የኦሮሞ ህዝብ የኦሮሞ ብሔራዊ ክልላዊ መንግስትም ይህን እምነት የለውም። ያንን ድርጊት የፈጸመው ከአንድ ብሔር ሊወጣ ይችላል። ከአንድ ብሔር ወጥቶ ያን ድርጊት ፈጽሟል። ምንልክም ቢሆን ከአንድ ብሔር ነው ወጣ። ከአንድ ብሔር ወጥቶ ግን የራሱን ህዝብ እኮ ጨፍጭፏል። የራሱን ህዝብ እኮ ከድህነት አላወጣም፣ ድህነት ውስጥ እንድገቡ አድርገዋል። ይህንን በውል ያውቃል የኦሮሞ ህዝብ ዛሬ እሱ ምንልክ ወጥቶ ህዝቡ እንደዛ ሲያደርግ በተለበው ህብረተሰብ ዛሬ ከኦሮሞ እኩል በድህነት ውስጥ ነው እየተማቀቁ ያሉ። ከድህነት በጋር ለመውጣት ነው ጥረት እየተደረገ ያለው። በዚህ ጉዳይ ላይ ያደረግኩትን ቃለ ምልልስ ወደፊት በሰፊው ልመለስበት ሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።